የቀድሞ የእንቁ መጽሔት አቃቢ አርታኢ የአውራምባ ታይምስ እና አዲስ ገጽ ህትመት ውጤቶች ባልደረባ ጋዜጠኛ ኤልያስ ገብሩ በቁጥጥር ስር እንደዋለት ሰምተዋል። ኤልያስ በቅርቡ የአዲስ አበባ ባላደራ ምክር ቤት ባልደራስ ከተሰኘው የአዲስ አበባ ነዋሪዎችን መብትና ጥቅም ለማስከበር እንደሚሰራ በሚናገረው እንቅስቃሴ ውስጥ በዋና ጸሐፊነት እየሰራ ነበር። በቁጥጥር ስር የዋለውም ከባልደራስ ስብሰባ መልስ እንደሆነ የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ይናገራል። ኤልያስ ገብሩ በትክክል የታሰረው ቅዳሜ ዕለት፣ የአዲስ አበባ ባልደራስ ምክር ቤት የአመራሩ ስብሰባ ነበር። እዛ ስብሰባ ላይ ተገኝቶ የጨረስ ነው ሁለት ሰዓት ተኩል አካባቢ ነበር። ከእኔ ጋር በግል ነበር አብረን ያመሸ ነው እና ሁለት ሰዓት ተኩል ላይ ስንለያይ እየተከተሉን ነበር ማለት ነው። ቅዳሜ ዕለት አሰሩት እና አላወቅንም ነበር። ቅዳሜም አላወቅንም፣ እሑድም አላወቅ የተራዘው ቤት ግን አላገረም ነበር። ዛሬ ጠዋት ግን በአጋጣሚ አንደኛ ደረጃ ፍርድ ቤት ጊዮርጊስ ያለን በፖሊስ ተይዞ ሲቀርብ በአፋጣኝ ዛ በአካባቢ ያለበች አሳውቆናል። ኤልያስ ገብሩ በአራዳ ምድብ ችሎት እንዲቀርብ በተደረገበት ወቅት አቃቤ ሕግ በባህር ዳር ከተማ ከቀናት በፊት ከተፈጠረው ችግር ጋር በተያያዘ ተጠረጥረው አለው በጸረ ሽብር ሕጉ መሰረትም ጉዳዩን የበለጠ ለማጣራት የሚረዳኝ 28 ቀን ይፈቀድልኝ ሲል መጠየቁን ፍርድ ቤቱም ፍቃዱን መስጠቱን ክንድር ነግሮናል። በአሁኑ ሰዓት ኤልያስ ገብሩ ከሌላኛው የባልደራስ አመራር ስንታየው ቸኮል ጋር በአንድ ክፍል ታስረው እንደሚገኝ የጠቀሰው ክንድር አሁን በማረፊያ ቤት ውስጥ ያሉበት ሁኔታ አስከፊ መሆኑንም ይዘረዝራል። እንግዲህ ይህ አሁን ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው በጣም ጠባብ ነው አሁን ኤልያስ እዛ ክፍል ውስጥ ሲገባ ሶስተኛ ሰው ነው ሚሆነው እና ጨለማ ነው በጣም ቀዝቃዚያ ነው እነ ስንታየው ከተያያዙ ጀምሮ እስካሁን ድረስ ያላቸውን እንዲታጠቡ አልተፈቀደላቸውም እንደ ልብ ህክምና እያገኙ አይደሉም ይሄ ክፍል ደግሞ ሽንት ቤት ጎን ነው በጣም ሀይለኛ ሽታ አለው አንዱ እራሱ በሽታ የሆነባቸው ሽታው ነው እና በአጠቃላይ በጣም በጣም በጣም በጣም አስከፊ በሆነ ሁኔታ ውስጥ ነው ይሄ የተባለው ነገር እውነት መሆኑን ሲያረጋግጣችሁት እንዴት ነው? ከቤተሰባቸው ጋር ንግግር አድርገው ነበር ወይ? አዎ፣ ቤተሰብ አገኛቸው፣ ግን ጠበቃ አገኛቸው። በዚህ ከጠበቃቸው ነው መረጃ የምናገኘው። የአዲስ አበባ ባለደራ ምክር ቤት ባልደራስ በራስ ተነሳሽነት የተቋቋመ አዲስ አበባና አዲስ አበባን በሚመለከቱ አቋሞቹ ጥቂት የማይባሉ ደጋፊዎችን እያፈራ ያለ እንቅስቃሴ ነው። ሆኖም እንቅስቃሴው ህጋዊ እውቅና የሌለው ነው ከሚለው ጀምሮ የባልደራ እርምጃዎችን የሚተቹ ወገኖችም አልጠፉም። የባልደራ ምክር ቤቱን አባላትና እንዲሁም ደግሞ ምክር ቤቱ ኢትዮጵያ ውስጥ ያለውን ውጥረት የሚያቀዘቅዝ ሳይሆን የሚያፋፍም አይነት እንቅስቃሴ ያደርጋሉ የሚል ትችት ይቀርባል። በዚህ ጉዳይ ላይ የምትለው ነገር ይኖር ይሆን? እንግዲህ እኛ ይሄ በዚህ ያለ ምላሽ ምን አድርገን ነው ያፋፋም ነው? ምን አድርገን ነው ያባባል ነው? እኛ በተዘመተብን መብትን ለመከላከል ነው። እንቅስቃሴ ያለበት ነው። በሰው መብት ላይ ምናድነት በመብታችን እንዳገዝ እንክስትን በሰላማ በሰላማዊ ትግል ላይ እየታገልን ያለ ነው። እዛ ላይ እኛ አንደራደርም። ይህ አሁን በሀሰብ በሽብር ተከትልም ቢሆን ከሰላማዊ ትግላችን ምንም ንቅንቅ አላል። ጠጠራ መሰለኝ ከዚህ በፊትም አሁንም ጠጠር አናነሳም እና በሰላማዊ መንገድ እስከታገልን ድረስ በሰላማዊ መንገድ እስከሄድን ድረስ ሐሳባችንን መግለጹ እንዴት አድርጎ ነው የሀገሪቷን ፖለቲካ ማጣብሶ? አሁን በቁጥጥር ስር ያለው ኤልያስ ገብሩ ከዚህ ቀደምም በተደጋጋሚ ለእስር ተዳርገዋል። በኢትዮጵያን አቆጣጠር በ2006 ዓ ምት ይሰራበት በነበረው ዕንቁ መጽሔት ላይ በታተመና ግጭትን ያባብሳል በተባለ ጽሑፍ ሰበብ ክስ ቀርቦበት ነበረ። በአምሳ ሺህ ብር ዋስ ተለቆ በመከራከር ላይ የነበረው ኤልያስ በድጋሚ በህዳር 2008 ዓ ምት እንደገና ለእስር ተዳርገዋል። ኤልያስ ባሳለፍነው ዓመት መጀመሪያ ላይ በምህረትና ይቅርታ ከተለቀቁ ጋዜጠኞች መካከል አንዱ ነው።